the voice of America። በአዲስ አበባ ከተማ ነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ሀና ማርያም አካባቢ ቤታችን በኃይል ፈርሶብናል ያሉ ነዋሪዎች ለጠቅላይ ሚኒስትር ጽህፈት ቤት አቤቱታቸውን አቅርበዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከአዲስ አበባ ከተማ ከንቲባ ምላሽ እንደሚሰጣቸው ነግሯቸዋል። ነዋሪዎቹ አድሎ እንደሚፈጸምባቸው ይናገራሉ። መለስካቸው አመሀ ዝርዝሩን ይዟል። ከሁለት ዓመት ወዲህ በዚህ በነፋስ ስልክ ክፍለ ከተማ ሀና ማርያም እየተባለ በሚጠራው አካባቢ ህገወጥ ግንባታ በሚል ምክንያት አያሌ ቤቶች በመፍረሳቸው ነዋሪዎቹ አቤቱታቸውን በየጊዜው እያሰሙ ይገኛሉ። ትናንትናና ከትናንት በስቲያ ደግሞ እነዚህ በደል ተፈጽሞብናል የሚሉ ነዋሪዎች በጠቅላይ ሚኒስትሩ ጽህፈት ቤት ተገኝተው አቤቱታቸውን ሲያሰሙ እንደቆዩ ለቪኦኤ ተናግረዋል። በመጨረሻም በትናንትና ዕለት ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ እንዳገኙ አንድ ስሜ አይጠቀስ ያሉ በስፍራው ለአቤት ባዮቹ የተነገራቸውን አብራርተዋል። ጠቅላይ ሚኒስቴር ቢሮ ውስጥ ያሉ ሰዎች ሲወጡ ከንቲባው ሊያነጋግራችሁ ግድ ይለዋል። እስካሁን ድረስ ይሄን ያህል ቤት ሲሰራ እና ይሄን ያህል እያስከፈለ ሲያካሄድ የኖረው ለምንድን ነው? ምላሽ ሊሰጣችሁ ይገባል። ሰኞ በጠዋቱ ሁለት ሰዓት ጥሩ ተናጋሪ ናቸው፣ የእኛም ብሶት ያንጸባርቁልናል ብላችሁ የሚታሰቧቸውን ሰዎች ምረቱን ጨዋነት መልኩ አነጋግሩት፣ ምላሽ ሊሰጣችሁ ይገባል ተብሎ በእንደዚህ አይነት መንገድ ተነጋግረን ተለያየን። አሁን ለሰኞ ቀጠሮ ይዘን ያለ ነው። በዚህ አካባቢ ፈረሰ የሚባለውን የአባወራ ቤት ቁጥር እኚህ ተጎጂ ነኝ የሚሉ ነዋሪ ከሰላሳ ሺህ በላይ ያደርሱታል። ሰላሳ ስድስት ሺህ አባወራ ሰው አይደለም። ሰላሳ ስድስት ሺህ አባወራ፣ ጨፌ ጋራ፣ ኦዳ፣ ቀርሳ፣ ኮንቶማ፣ ቡራይል፣ ይሄ ሁሉ የፈረሰ ቦታ ነው። አፈር እያመጡ ከነጭቀው በወደቀ ቤት ላይ አሁንም አፈር እየደፉ ነው ያሉት። ማየት ይቻላል። አሁን እኛ ጥያቄያችን ይህን ያህል መሰረተ ልማት እናሟላ፣ የግሪን ኤሪያ አይደለም ወይም የሌላ ጉዳይ አይደለም፣ የመኖሪያ ቦታ ነው ተብሎ በተለያዩ ጊዜያት የመንግስት አካል እየመጣ ገለጻ ሲያደርግ ቤት ለማፍረስ ግን የአምስት ደቂቃና የአራት ደቂቃ ወይም የአንድ ደቂቃ እንኳ ጊዜ አልሰጥም። ሌላዋ ስማቸው እንዳይገለጽ የሚፈልጉ የአካባቢው ነዋሪና ተበዳይ ነኝ የሚሉ የእሳቸውም ሆነ የሌሎችም እንደ እርሳቸው ቤታቸው እንዲፈርስ የተደረገባቸው ሰዎች ተመሳሳይ አስተያየት ነበር የሰጡት። አፍራሽ ግብረ ኃይል አዝምቶ ቤቶችን ከማስፈረስ ውጭ ምንም አይነት ውይይት አልተደረገም ይላሉ። ይህ ብቻ አይደለም። መንግስት ሊያየልን የሚገባው ችግርም አለ ባይ ናቸው። በጣም የባሰው ሰው ነው ያለው እዛ ጋር ያለው መጠለያ አጥቷል። ሸራ ወጥሮ የሚኖር ሰው ነው ያለው እና ሁለት አይነት ስራ እየተሰራ በዚህ ላይ መድሎ አለበት። አካባቢው ላይ መድሎ አለ ሲሉኝ፣ ይዛ አካባቢ የተለየ መድሎ ምንድን ነው ያለው? ሁለት ሺ ስምንት ላይ የተሰራ ቤት ካርታ እየያዘ የዘጠና ስምንት ደግሞ ፈርሶታ ያለ ቀርብ ጊዜ ከፈረሳው በኋላ እየተሰሩ ካርታ እያያዙ ያሉ ሰዎች አሉ። በተለያየ ጥቅማ ጥቅምና በመድሎ አለ ወረዳው ላይ ትልቅ ችግር አለ። ያ ነው የሚያመው። ከኛ ኋላ የተሰሩ ቤቶች አሉ። የእኛ ቤቶች ግን ፈርሰዋል። ስንትና ስንት ወጪ አውጥተንባቸው ገንብተን የእኛ ፈርሶ ከጎን የነበረ ከኋላ የሰራ ሰው ደግሞ ተርፎለታል። ያ ሰው ይፍረስበት ሳይሆን ወረዳና ክፍለ ከተማው የሚሰራው ስራ ነው። በቃ ቢዝነስ አድርጎታል። እና ይሄን ነው መንግስት እንዲያይልን፣ በተለይ በተለይ እንዲያይልን የምንፈልገው ጠልቆ ወርዶ እንዲያይልን የምንፈልገው ይህንን ነው ከምንም በላይ። ሀና ማርያም እየተባለ በሚጠራው በዚህ አካባቢ ህገወጥ ግንባታ በሚል ምክንያት በሚፈጸም ቤቶችን የማፍረስ ሂደት በተፈጠረ ግጭት የንብረት ውድመት ብቻ ሳይሆን የሰው ሕይወትም የጠፋበት እንደነበረ አይዘነጋም። ቪኦኤም በችግሩ ዙሪያ በተደጋጋሚ ዘግቦበታል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ